ሳይንስና ሕብረተሰብ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ኢትዮጵያን ጨምሮ አምስት የአፍሪካ ሀገራትን ከሁለት ሳምንት በፊት መጎብኘታቸው ይታወሳል። ሀገራቸውን ለ14 ዓመታት በውጭ ጉዳይ ሚኒስትርነት ያገለገሉት ላቭሮቭ ወደ አፍሪካ ብቅ ያሉት የሩሲያን የንግድና የመከላከያ ጥቅሞች የማስጠበቅ አጀንዳ አንግበው ነበር። ሩሲያ በሳይንስና ቴክኖሎጂ ዘርፍ ያላትን ያካበተ ልምድና እውቀትን በመጠቀም ሀገሪቱ ቀደም ሲል የነበራትን ኃያልነትና ተሰሚነት ለመመለስ የምታደርገውን ጥረትም ሲያሳኩ ታስተውለዋል። ለዚህ ደግሞ ከኢትዮጵያ እስከ ናሚቢያ፣ ከሱዳን እስከ ጋና፣ ከታንዛኒያ እስከ ደቡብ አፍሪካ ሀገራቸው እንደ መባ በተደጋጋሚ እያቀረበች ያለችው የኒውክለር ቴክኖሎጂን ነው። ላቭሮቭ ከኢትዮጵያቻቸው ከዶክተር ወርቅ ነገበየው ጋር በሰጡት የጋራ ጋዜጣዊ መግለጫ ላይም ሩሲያ ከኢትዮጵያ ጋር ልታካሄድ ስለተስማማችበት የኒውክሊር ፕሮጀክት ጉዳይ ጥያቄ ተነስቶላቸው ተከታዩ ምላሽ ሰጥተዋል። በሩሲያ ዲዛይን በተደረገና ቀድሞም ባለ የምርምር ማብሪያ ላይ የተመረኮዘ የኒውክሌር ቴክኖሎጂ ማዕከል ለመመስረት በኢትዮጵያ ውይይት እየተካሄደ ነው። ስራው በጥሩ ፍጥነት እየተካሄደ ነው። እስካሁን ይህ ነው የሚባል መጓተት የለም። በመንግስታት መካከል የሚያስፈልጉ ስምምነቶች ከተፈረሙና ከጸደቁ በኋላ እንዲያውም ይበልጥ ይፋጠናል። ኢትዮጵያ የአቶሚክ ኃይልን ለሰላማዊ ጥቅም ለማዋል ከሩሲያ ጋር የመግባቢያ ስምምነት የተፈራረመችው ላቭሮቭ ወደ አዲስ አበባ ከመምጣታቸው ዘጠኝ ወር በፊት ነው። ይህን የመግባቢያ ስምምነት ባለፈው ሰኔ ወር የፈጸሙት መንግስታዊው የሩሲያ የአቶሚክ ኃይል ኮርፖሬሽን ሮስ አቶም እና የኢትዮጵያ የሳይንስና ቴክኖሎጂ ሚኒስቴር ኃላፊዎች ናቸው። ላቭሮቭ በምላሻቸው ጠቆም ያደረጉት የኒውክሌር ማብለያ በሁለት እንደሚከፈል ባለሙያዎች ይናገራሉ። የመጀመሪያው ለምርምር የሚውል ሲሆን ሁለተኛው ደግሞ ለኃይል ማመንጫነት የሚያገለግል እንደሆነ ይገልጻሉ። በኢትዮጵያ ሩሲያ ሰራሽም ሆነ ከሌላ ሀገር የመጣ የምርምር ማብለያ ይኖር እንደው በኢትዮጵያ ጨረር መከላከል ባለስልጣን የማሳወቅና ፍቃድ አሰጣጥ ዳይሬክቶሬት ዳይሬክተር የሆኑትን አቶ ስሩር ከደርን ጠይቂያቸው ነበር። የምርምር ማብለያ በእንግሊዝኛው ሪሰርች ሪያክተር የሚባለው ለምን እንደሚያስፈልግ በማስረዳት ይጀምራሉ። ሪሰርች ሪያክተር ሲባል ይባል ዩኒቨርሲቲዎች አካባቢ የተለያዩ ምርምሮች ለማካሄድ ለጥናትና ምርምር በዩኒቨርሲቲ አካባቢ ኒውክሊየር ፊዚክስ ለማስተማር ከፈለግ የሪሰርች ሪያክተር ያስፈልጋል። እንደዚሁ አነስተኛ መጠን ያላቸውን ለኒውክሊየር ሕክምና የሚያገለግሉ ሬዲዮ ኒኩሊሮች እስከዛ ይደርስ ከውጭ ሀገር ነው እየገባ ጥቅም ላበት እነዚህ በሀገር አቅም ማምረት የሚቻልበት ነገር እንዲፈጠር ይሄ ሪሰርች ሪያክተር ያስፈልጋል። የጥራት ጉዳይ አለ። የተለያዩ መሳሪያዎችን ማቴሪያሎችን ጥራት ለመቆጣጠር አለመበላሸታቸውን፣ ችግራቸውን ለማወቅ ሪሰርች ሪያክተር ያስፈልጋል ያስፈልጋል እንደዚሁ ለካሊብሬሽን ጥቅም ለሚሉ ደረዛ አገልግሎት የሚውሉ የተለያዩ ምርምሮችን እና የተለያዩ ማቴሪያሎች ባህሪንም ለማወቅ የሚያስችል ሪሰርች ሪያክተር ነው የሚባለው። እስካሁን ደስ ባለው ሁኔታ በኢትዮጵያ ውስጥ ሪሰርች ሪያክተር የለም እና ሪሰርች ሪያክተር እስካሁን ደስ በኢትዮጵያ ውስጥ ስራ ላይ አልዋለም ነው። በኢትዮጵያ ቁጥራቸው በየጊዜው እየጨመሩ ያሉት ዩኒቨርሲቲዎች የሀገሪቱን ችግር ሊቀርፉ የሚችሉ ምርምሮችን በተናጠልና በጋራ ማካሄድ ይጠበቅባቸዋል። የምርምር ማብለያ ለእንደዚህ አይነት ምርምሮች ጠቃሚ እንደሆነ አቶ ስሩር ይናገራሉ። በምርምር ማብለያ ጀምሮ ኃይል ለማመንጨት ጥቅም ላይ ወደሚውለው ማብለያ በቀላሉ መሸጋገር እንደሚቻልም ያስረዳሉ። አነስተኛ የኒውክለር ኃይል ማብለያ ለመገንባት እየተንቀሳቀሰች ያለችው ሱዳን ይህን የባለሙያውን አካሄድ የተከተለች ይመስላል። ከማብለያው ለጥቆ የኒውክለር የኃይል ማመንጫ ተቋምን ለመገንባት የያዘችው የጊዜ ገደብ ስምንት ዓመት ነው። የካናዳ ኒውክለር ማህበር ባወጣው መረጃ መሰረት በጎርጎሮሳዊ 2017 በዓለም ላይ ያሉ የኒኩለር የኃይል ማብላያዎች ቁጥር 446 የደረሰ ሲሆን 60 ተመሳሳይ ተቋማት ደግሞ በግንባታ ላይ ነበሩ። በዚያው ዓመት በዓለም አቀፍ ደረጃ 168 ተጨማሪ ማብላያዎች ለመገንባት በቅድ ሲያዙ የ345 ተቋማት ግንባታ ደግሞ በሐሳብ ደረጃ ቀርቧል። አሁን አገልግሎት እየሰጡ የሚገኙ የኒኩለር ማብላያዎች ከዓለም አቀፉ የኤሌክትሪክ ኃይል 11.5 በመቶን እንደሚሸፍኑ የማኅበሩ መረጃ ያመለክታል። ኢትዮጵያ አሁን ከምታመነጨው 2421 ሜጋዋት ውስጥ አብዛኛውን የኃይል ፍላጎቷን የምታገኘው በውሃ ግድቦች ላይ ከተመሰረቱ የኃይል ማመንጫዎች እንደሆነ የኢትዮጵያ ኤሌክትሪክ ኃይል ተቋም አሃዞች ያመለክታሉ። ሀገሪቱ በሁለተኛው የእድገትና ትራንስፎርሜሽን እቅድ ማጠናቀቂያ ተጨማሪ 17000 ሜጋዋት ለማመንጨት በእቅድ አስቀምጣለች። የዚህ እቅዷ ዋነኛ ምሰሶ በአባይ ወንዝ ላይ በመገንባት ላይ ያለውና 6450 ሜጋዋት የማመንጨት አቅም የሚኖረው የህዳሴው ግድብ ነው። ኢትዮጵያ ትኩረቷን በውሃ ኃይል ማመንጫ ላይ አድርጋ ሳለ የኒኩለር ኃይል ማመንጫን መመኘቷ ስለምን ነው ሲሉም ይጠይቁ አሉ። አቶ ስሩር ምላሽ አላቸው። እኛ ያው በጣም ብዙ ሚሊዮን ህዝብ ያለው ብዙ የቆዳ ስፋት ያለው አገር ነው ወደፊት ደግሞ ከህዝባችን ቁጥር ከዚህ ከቴክኖሎጂ እድገት እድገትንም ከማፋጠን አኳያ በተለይ የኤነርጂ በጣም ወሳኝ ነገር ነው። ምንም አይነት የኤነርጂ ቀውስ ሊያጋጥም አይገባም። በተለይ እድገትን ቀጣይነት ከማድረግ አኳያ ማለት ነው። ስለዚህ ወደፊት ወደ ሞር ወደ እንዲፋላይሽን ደግሞ የተሸጋገር በሄድበት ሰዓት ሁሉ አይነት የኤነርጂ አማራጮችን ይገባል። በተለይ ነገ ሊከሰት የሚችል ለምሳሌ የአየር መዛባት የመሳሰሉ ነገሮችን በዛ ዲፔንድ ያል ሆነ አስተማማኝ የሆነ ግሪን የሆነ አካባቢ ሊበክል የማይችል የእነርጂ አማራጭ መኖሩ ጥሩ ነው የሚነገር ነው ያለኝ። አካባቢን ከማይበክሉ የኃይል አማራጮች አንዱ የሆነው የኒኩለር ኃይል ከምንና እንዴት ነው የሚገኘው? በኦስትሪያ ቬና በሚገኘው ዓለም አቀፉ የአቶሚክ ኃይል ኤጀንሲ የኒኩለር ኃይል ተቆጣጣሪ ባለሙያ ዶክተር ተሾመ ባዩ ማብራሪያ አላቸው። ኒኩሌር ኃይልን በቀላሉ ለመንገር ዩራኒየም የሚባል ንጥረ ነገር አለ በተፈጥሮ የሚገኝ ይሄ ዩራኒየም ኤሌክትሮን እና ኒውትሮን እና ፕሮቶኖች አሉት እና በተፈጥሮ የሚገኘው ሁለት መቶ ሰላሳ አምስት የፕሮቶኖች ቁጥርና የኒውትሮኖች ቁጥር ሲደመር ከሁለት መቶ ሰላሳ አንድ እስከ ሁለት መቶ ሰላሳ ስምንት ይደርሳል እና ማንኛውም ንጥረ ነገር በተፈጥሮ የሚቆየው እነዚህ ሁለቱ አካላት ተስማምተው ሲኖሩ ነው በዛ በንጥረ ነገሩ ውስጥ ለምሳሌ በዩሬኒየም ውስጥ ያ ካልሆነ የአንደኛው ቁጥር ከአንደኛው ካነሰና ትንሽ የውጭ እንቅስቃሴ ሲያገኘው ለሁለት ይከፈላል። ለምሳሌ የውሃን ጠብታ ብታይ ጠረጴዛ ላይ አድርገኸው በሆነ ነገር ብትወጋው የወጋበት ኤነርጂ ከፍ ያለ ከሆነ ለሁለት ሊከፈል ይችላል እና ሁለት ጠብታዎች ሊሆኑ ይችላሉ። ስለዚህ መሰረታዊ ሀሳቡ እነዛን ሁለቱን ኮምፖነንቶቹን አካላቱን ይዞ የነበረው ሀይል በሚሰባበሩበት ጊዜ ለሁለት ወይ ለሶስት ሲለያዩ፣ ያ ይዟቸው የነበረው ሀይል ይለቀቃል፣ ሪሊዝድ ይደረጋል። ኤነርጂው፣ ያ ኤነርጂ ነው መሰረቱ፣ ያ ኤነርጂ ተጠቅመን ውሃ ልናፈላ እንችላለን። ውሃ ከፈላ ደግሞ እንፋሎት ይሆናል አይደል? ያን እንፋሎት በተለያየ መንገድ ወስደን ተርባይን ራን እንዲያደረግ ልናደረገው እንችላለን እና ተርባይኑ ደግሞ ራን ካደረገ ያው ኤሌክትሪሲቲ ይመነጫል ማለት ነው። እንደ ማንኛውም የውሃ ከውሃ የምናመነጨውም ኤሌክትሪሲቲ ዞሮ ዞሮ ኃይሉ ከምን ተገኘ ነው እንጂ ከዛ በኋላ ያለው ውጤት ተርባይኑን ማዞር፣ ተርባይኑ ሲዞር ኤሌክትሪሲቲ ማመንጨቱ የኑክሊያሩም፣ የውሃውም፣ በጋዝም ቢሰራ አንድ ነው። አካሄዱ ኃይሉ ከየት ይመጣል ነው እና ኑክሊያር ኤነርጂ በተፈጥሮ ምንጩ ዩራኒየም የተባለው ንጥረ ነገር ነው። ዩሬኒየም በተፈጥሮ ያለ ሲሆን ዩሬኒየምን በማቃጠልና በመጠቀም ደግሞ ፕሉቶኒየም የተባለ ሌላ ንጥረ ነገር ማመንጨት ይቻላል። ይህ ሰው ሰራሽ ነው። ይሄም ፕሉቶኒየሙ እንደ ዩሬኒየሙ ባህሪ ያለው ሲሰነጠቅ ወይም ለሁለት ወይም ለሶስት ሲሰነጠቅ አንዱ አያይዞት የነበረውን ሀይል ይለቅና ያንን ሀይል፣ የተለቀቀውን ሀይል በመሰብሰብ ውሃ ልናፈላበት እንችላለን። ዞሮ ዞሮ ፕሉቶኒም ሆነ ዩሬኒየም ሆነ ሲሰነጣጠቁ የሚያመነጩት ሀይል፣ ያ ሀይል የሰው ልጅ በተለያየ ቴክኒኩ ወስዶ ውሃ ማፍላት ነው ውጤቱ እና የፈላ ውሃ ያው ስቲም ይሆናል። ስቲም ተርባይንን ያሽከረክራል። ስለዚህ ኑክሊያር ኤነርጂ የዩሬኒየምንም ወይንም የፕሉቶኒየምን አቶሞች በማቃጠል የሚገኝ ሀይል ነው ማለት ነው። ሌላ በተፈጥሮ ቶሪየም የሚባልም ሌላ ኤለመንት አለ። ይሄ ቶሪየም ደግሞ በቀጥታ ሳይሆን በተዘዋዋሪ መንገድ እንደዚሁ ሪያክተር ውስጥ በምናቃጥልበት ወቅት ዩሬኒየም ሁለት መቶ ሰላሳ ሶስት የሚባል ልጅ ልጁን ይወልዳል። ዶተር ኤለመንት ይኖረዋል እና ያም እንደዚሁ የመሰነጣጠቅ ባህሪ ያለው፣ ሲሰነጣጠቅ ደግሞ እንደዚሁ ኤነርጂ ይሰጣል። አንድ ሀገር የኒኩለር ኃይል ማመንጫ ለመመስረት የግዴታ የኒኩለር ማብለያ መገንባት እንደማይጠበቅባት ዶክተር ተሾሜ ይናገራሉ። ይሄ ቴክኖሎጂ በጣም በጣም ቁጥጥር ያለበት ቴክኖሎጂ ነው። በማንኛውም ሀገር የለም፣ ያላቸው የተወሰኑ ሀገራት ናቸው። ሪያክተሮቹ በዓለም ላይ ያሉት በመሰረቱ ሶስት አይነት ናቸው ብትል ምንም መሳሳት አትችልም። አንደኛው አገሮች አሉ፣ ለምሳሌ ዩሬኒየም ከተፈጥሮ ያወጡትን ተፈጥሮ ባህርዩን ሳይለውጡ ወደ ብረትነት ለው ውጠው ያንን በማቃጠል ኮረንቲ ማመንጨት ይቻላል። ሌላው ግን ዋናውና ኢኮኖሚካል የሆነውም ትንሽ የዳበረውን ዩሬኒየም አምርተህ ፊውል አዘጋጅተህ ያን ፊውሉን መጠቀም ነው። ስለዚህ በዓለም ላይ ያሉ አገራት ኑክሊያር ፓወር ፕላንት፣ ኑክሊያር ሪያክተር ራን የሚያደርጉት ሁሉ አብዛኞቹ የማብለያ ፋብሪካ የላቸውም ግን በአለም ላይ ያለው ስምምነት መሰረት ማንኛውም ኒኩሊየር ሪያክተር ለሰላማዊ መንገድ እስካዋለ ድረስ ነዳጅ የማግኘት መብት አለው ስለዚህ ያንን አቬለብል ነው በአለም ላይ ስለዚህ ማብለል አስፈላጊ አይደለም ግን ነዳጁን መግዛት ይቻላል ነዳጅ ገዝተን ታቃጥል የለ ልክ እንደሱ ሱ ዩሬኒየሙን ከነጀርም የተገዛ ይሁን ከደቡብ አፍሪካ የተገዛ ይሁን ከየትም የተገዛ ይሁን ያንን የሚያመርቱ አገሮች አሉ ድርጅቶች አሉ እና ያን ፊውል ገዝቶ መጠቀም ይቻላል። ለምሳሌ ኒኩሊያር ፓወር ፕላንት ገነባለሁ ካለ በመጀመሪያ ደረጃ ያለ ነዳጅ አይሰራም፣ አይደል? ስለዚህ ከአንድ አገር ጋር ወይም ካላቸው ጋር ውል በምናደርግበት ጊዜ የሩቁን አቅደን ነዳጁ እንዴት እንደሚገኝ፣ ያ ሁሉ አብሮ ነው የሚዘረጋው። ሪያክተሩ ከዛ ይቀድማል፣ ያኛው ከዛ ይከተላል የሚለው አስቸጋሪ ነው የሚሆነው። ስለዚህ በረጅሙ አስቦ ምን ከየት አገኛለሁ ያንን ሁሉ አቀነባብሮ ነው ፕሮጀክቱ የሚካሄደው በትክክለኛ አካሄድ ማለት። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የአፕላይድ ኬሚስትሪ መምህር የሆኑት ዶክተር ታጁዲን ያህያ የኒውክለር ኃይል ማመንጫ በኢትዮጵያ መገንባቱ ለሀገሪቱ ይጠቅማል ብለው ያምናሉ። ሆኖም ወደ ግንባታው ከመካሄዱ በፊት መደረግ ያለባቸው ቅድመ ሁኔታዎች አሉ ባይ ናቸው። በእኔ ሀሳብ ኒክሌር ፓወር ለማድረግ ሌሎች ነገሮች በፊት መሆን አለባቸው። የግዴታ ኢንስቲትዩት ያስፈልጋል። ኒክሌር ሳይንስ ኢንስቲትዩት ለሪሰርች፣ ለትሬኒንግ ደግሞ ለአናሊሲስ የሚሆን መጀመሪያ ከዛ ተነስቶ ወደዚህ ብንሄድ ይቻላል። ምክንያቱም ኒክሌር ፓወር ስቴሽን ላይ ዘበኛው እንኳን ስለ ጨረር ማወቅ አለበት። ጨረር የማይታይ ሽታ የለውም፣ ተባትሽልም ሴንስለስ ኦደርለስ ቸስተለስ እንለዋለን። ስለዚህ ጨረር ከባድ ነገር ነው። ምንም እኮ ምልክት አይሰጥህም ጨረር። ስለዚህ ከዘበኛው ጀምሮ እስከ ሁሉ ሁሉ እዛ ያለው ስለ ጨረር ማወቅ አለበት። ስለዚህ ኑክፓውን ለማድረግ በእኔ አስተሳሰብ መጀመሪያ ሰው የግዴታ ግንዛቤ ያስፈልጋቸዋል። ስለጨናል ህዝቡ ዩኒቨርሲቲ አሁን ግን ኢትዮጵያ ውስጥ ወደ ኒክሌር ፓ ስንሄድ ከዚህ በፊት ትንሽ ችግር ሊፈጥር ይችላል። ስለዚህ የግዴታ ወደ ኋላ ተመልሰን ትምህርቱ መሰጠት አለበት። ኢትዮጵያ ውስጥ አሁን ምንም ስለ ኒክሌር ሳይንስ የሚሰጥ ትምህርት የለም። መጀመሪያ መሆን ያለበት በዚህ ነው። ማምኖ የዛሬው መሰናዷችን የስካሁኑ ነበር። ተስፋ ለሞልደየስ ነኝ። ሰላም